ዜማ ለሀገረ ኢትዮጵያና ኢትዮጵያውያን ቢሰሙት ያልነውን የምናጋራበት ሳምንታዊ የፖድካስት የሬዲዮ ስርጭት ዋዜማ ሰላም ጠነስትልን። እንደምንሰንበታችኋል የተከበራችሁ አድማጮቻችን፣ ይህ ሳምንታዊው የዋዜማ በነገራችን ላይ መሰናዷችን ነው። ለዛሬም ፖድካስት ቁጥር ሃምሳ አምስት መሰናዷችንን ይዘንላችሁ ቀርበናል። ይለቱ መሰናዷችን ሰሞኑን በሀገረ ኢትዮጵያና በመላው ዓለም በሚገኙ ኢትዮጵያውያን ዘንድ ሀዘን ጥሎ ያለፈውን በኢትዮጵያውያን ስደተኞች ላይ የደረሰውን አደጋ የተመለከተ ይሆናል። ከፕሮግራማችን ጋር አብራችሁን እንድትቆዩ እንጋብዛለን። ኢትዮጵያውያን ከዳርዳር ያዘኑበትና የተቆጩበት ያለፈው ሳምንት ከብሔራዊ ሀዘንነቱ ባሻገር ብዙ ክፉ ደግ ትቶልን አልፏል። በሊቢያ በአሸባሪዎች በግፍ ስለተገደሉት ወጣቶች ማንነት ሳላጣራ እንዲህ ነው እንዲያ ነው አለልም ያለው የኢህአዴግ መንግስት ገና ከማለዳው የወጣቶቹ ሞት ለሌላው መቀጣጫ ይሆናል ሲል አስተያየት መሰንዘሩ ከሀዘኑ በላይ የሚያምና በርካቶችን ያስቆጣ ነበር። ዓለም አቀፍ የመገናኛ ብዙሃንና ሀገራት ሀዘናቸውን መግለጽ እና ሰፋፊ ዘገባ ማውጣታቸው የኢትዮጵያ መንግስት የሀዘን ቀን እንዲያወጅ አስገደደው እንጂ የዜጎቻችን ሞት እንደዋዛ ሳይሰማ ሳይነገር ቢያልፍ የገዢው ፓርቲ ምርጫ ነበር የሚሉ አስተያየት ሰጪዎችም ብዙ ናቸው። ለዚህም ይመስላል የአሜሪካ መንግስት ከባለጉዳዩ የኢትዮጵያ መንግስት ቀድሞ የሀዘን መግለጫ ማውጣቱ ረ መንግስት የታለ የሚል ጥያቄን ያጫረው ዜጎቹ ኢትዮጵያውያን መሆናቸውን እያጣራሁ ነው ባለበት በዛው መግለጫው ላይ የሀገሪቱን በልማት መመንደግና በሀገር ውስጥ ሰርቶ መክበር ይቻላል ማለትን የመረጠው የኢትዮጵያ መንግስት በሌሎች ተከታታይ ቀናት መግለጫዎቹም የጸረ ሽብር ህጉን አስፈላጊነት ላይ ተደጋጋሚ ማብራሪያዎችን ሰጥቷል። የፓርቲው አካሄድ ከሀዘኑ ይልቅ ጠላቴ ናቸው ያላቸውን የእስልምና የሃይማኖት መብት ይከበር ያሉትንና ሌሎች የፖለቲካ ተቀናቃኞቹን ለመምታት ለመጠቀም ማቆብቆቡን ፍንትው አድርጎ የሚያሳይ አጋጣሚም ነበረ። አሁን ጥያቄው ኢህአዴግ አብሮን ቢያዝን ምን ይጎደዋል የሚለው መልስ የሚያሻ ትልቅ ጥያቄ ነው። እንደ ሰሞኑ ያለ ሐዘን ሀገር ያስተሳስራል፣ የዜጎችን ብሔራዊ ስሜት ያነሳሳል፣ አብሮነትን ያጎለብታል። ከሁሉ በላይ ኢትዮጵያዊ ወግ ነው። ለኢህአዴግ መራሹ መንግስት ይህ የተዋጠለት አይመስልም። ኢህአዴግ የኢትዮጵያን ህዝብ ክብር የማይመጥን የህዝብ ግንኙነት እንዳለው የሚያሳየበት አጋጣሚ ሆኖ አልፏል። ከስንዝር የፖለቲካ ትርፍ በዘለለ ኢህአዴግ በሐዘኑ አብሮ ለማዘን ባለመምረጥ ብቻ ሳይሆን የህዝቡን የማስተዋል ብቃት በንቀት የመዘነ አስነዋሪ ተግባራትንም ፈጽሟል ለሚሉ አስተያየት ሰጪዎች በርካታ ናቸው። በዚህ ጉዳይ ላይ ባልደረቦቼ መስፍን ነጋሽና ደረሰ ጌታቸው የተብራራ ሐሳብ አላቸው። በዜጎቻችን ላይ የደረሰውን አደጋ አስመልክቶ የተሰማቸውን ገልጸውልን ወደ አጠቃላይ ውይይቱ እንዘልቃለን። የዕለቱ የፕሮግራሙ አዘጋጅ አርጋው አሽሜ ነው። ብቻ ሳይሆን በጣም ብዙ ስሜቶች ናቸው፣ አንድ ላይ ታምቀው የተጫኑብን እና የተሸከምናቸው እና እንደዚህ የተናገሩ የተሰማኝ ብዬ መናገር በጣም ነገሩን ማቃለል ይመስለኛል። በተለይ ደግሞ የደቡብ አፍሪካውና የሊቢያው ግራፊክም ስለሆነ እንደዚሁ ይሄን ያህል ሰዎች ሞቱ ብቻ ሳይሆን የኢትዮጵያውያን መሞት ብዙ እንግዳ ነገር አይደለም ለሁላችንም። ግን ይሄኛው በጣም ግራፊክም ስለሆነ በምስል የተደገፈ ስለሆነ በምስል የተደገፈ ወንጀሉ፣ ድርጊቱ፣ የተፈጸመበት ቦታ ሁኔታ፣ የሟቾቹ ለዛ ነገር የተመረጡበት ምክንያት በጣም የሚሰቀጥጥ ነው ለማንም ሰው እና አንደኛው ኢትዮጵያዊ ስለሆንኩኝ ነገሩ በጣም ቅርብ ነው ለልቤ ብቻ ሳይሆን ለጭንቅላቴ፣ ለሕሊናዬም ጭምር ነበረ። በጣም ቅርብ ሆኖ እንዲሰማኝ ያደረገው ሌላው ደግሞ እንደ ኢትዮጵያዊ ብቻ ሳይሆን በስደት ላይ እንዳለም ሰው ሳስበው ከቤቱ ውጭ እንዳለም ሰው ሳስበው ከባድ ነበረ ስሜቱ። ያ ነገር ደቡብ አፍሪካና ሊቢያ በሆነበት መንገድም ባይሆን በሌላ መንገድ እኔም ላይ ሊሆን ይችላል የሚል አይነት ሁሉ ስሜት የሚፈጥር ነበረ። ከነዚህ ከሁለቱ ባለፈ ደግሞ እንደ ህብረተሰብ ራሱ እንደወደቀን ትልቅ ቀውስ ውስጥ እንዳለን እንዳስበውና ና እንዳሰላስለው ያደረገኝ ስሜት ነበር እና ብዙ ድብልቅልቅ ያሉ ነገሮች ነበሩ። በአጭሩ መግለጽ አልችልም። አርገው ደረሰ። በዚህ ላይ አንተ የምትለውንም ልስማ። እሺ፣ አመሰግናለው አርጋው ሁላችንም እኔም፣ መስፍንም፣ አንተም ጓደኞቻችን በተለያየ ሀገር ያሉ ኢትዮጵያውያን የተሰማቸው ስሜት እኔ ሀዘን እና ቁጭት ይመስለኛል። ሁለት ነገሮች ናቸው። እኔ የሚመስለኝ እንደዛ ነው። ለምንድን ነው የያዘን ነው የሚለው ሰዎቹ ኢትዮጵያውያን ወንድሞቻችን እንዲህ ባለ ግፍና ጭካኔ መታረዳቸው ብቻ በራሱ እሱ ብቻ አይደለም የሚያሳዝንህ። የሚያሳዝንህ ነገር እንደ ሀገር ኢትዮጵያውያን በምን አይነት ተስፋ መቁረጥ ላይ እንዳለ ህዝባችን ነው የምታየው። አርጋው፣ ከታረዱት ወንድሞቻችን መካከል አንዱ ለምሳሌ ጅማ ዩኒቨርሲቲ የመጀመሪያ ዲግሪውን በኮምፒውተር ሳይንስ የተመረቀ ልጅ ነው። የኮምፒውተር ሳይንስ ዲግሪ አግኝተህ ከዩኒቨርሲቲ ተመርቀህ ወጣት ሆነ አገር ውስጥ ስራ የማግኘት እና ኑሮን የማሻሻል ዘመዶችን፣ ራስን የመርዳት እድል ጠፍቶ አንዱ ወጣት በእግሩ በረሃ ለበረሃ እያቋረጠ በሳሃራ በረሃ ውስጥ ሊቢያ የሚሄድበት እና ከዛ ደግሞ እድል ካጋጠመው በሜዲትራኒያን ባህር ላይ ተሳፍሮ እሱም ከተሳካ ነው ወደ አውሮፓ ለስደትና ኑሮን ለማሻሻል ለጥገኝነት የሚሄድባት አይነት ሀገር ሆናለች ኢትዮጵያ እና ያለው ሌቭል ኦፍ ሆፕለስነስ መቼስ በጣም በጣም በጣም የሚያሳዝንህ ነው። እንዲህ ባሉ ከሰው በወረዱ አውሬዎች እጅ ምስልህ እየተቀዳ ዘመድ አዝማድህ እንዲያይ ተደርጎ እንደ እንስሳ ሰው አንገቱ ሲታረድ ማየት፣ ያ ያ ግፍ፣ ያ መከራ ደግሞ በጣም በጣም በጣም አሰቃቂ ነው። ከጉዳዩ ጋር በተያያዘ የኢትዮጵያ መንግስት የሰጣቸውን ምላሾች በተመለከተ ብዙ አስተያየቶች በማህበራዊ ገጾችም ላይ ሲነበቡ ተመልክቻለሁ። ለብዙዎችም አደናጋሪ ነገሮች ናቸው። ስንመለከት የነበረው መጀመሪያ የሟቾቹን ማንነት ጉዳይ በጥያቄ ምልክት ውስጥ አስገብቶ መግለጫ ሰጥቶ ነበረ። መንግስት ይህን መግለጫ ተከትሎ ህዝቡ በጣም በጉዳዩ አዝኖ እና ተቆጥቶ ነበረ። ከዛም በኋላ መንግስት የዜጎቹን ማንነት አላወቅኩም ባለበት ሰዓት የሟች ቤተሰቦች ግን ለቅሶ ተቀምጠው ነበር እዛው ከተማ ውስጥ። እንደሷ ያሉ ተቃርኖች ነበሩ። ከዛ ባሻገር የተፈጠረውን ነገር ምን እንደሆነ ለህዝቡ አብራርቶ ለመግለጽ እና ህዝቡ በአደጋው በሞቱት ሰዎች የተሰማውን ሀዘንና መከፋት ለመግለጽ የሚያደርገውን ጥረት መንግስት ሊቆጣጠርባቸው የሞከራቸው የተለያዩ ነገሮች አሉ እና እነሱ ብዙ ብዙ አነጋጋሪ ነገሮች አላቸው። እስኪ አንድ በአንድ ልንመጣባቸው እንችላለን። እና በእናንተ በኩል የመንግስትን ምላሽ እንዴት ነው ያያችሁት? እንግዲህ በሀገር ቤት እንደምታውቁት ጠንከር ያለው የመገናኛ ብዙሃን በብዛት የለንም። የሲቪል ሶሳይቲ የምንለው ተቋምም ብዙ የለንም እና በመንግስት ብቻ የሚነገረውን ነገር ሕዝቡ እንዲከተል የሚገደድበት ነው። ብዙ ነገር እና ያልታዩ ነገሮች አሉ በዛ ውስጥ። ስለ መንግስት ምን ይነግረናል የተፈጠረው ሁኔታ የሚለውን ሀሳብ አንሱና እስቲ እሱ ላይ አንዳንድ ነገሮችን እናውራ። መስፍን፣ በእሱ ላይ ሀሳብህን ብትሰጠን ከዜናው ብንጀምር እኔ የታዘብኩት ብዙዎቻችንን ሁላችንንም ማለት እችላለሁ ያናደደን ያሳዘነን ከወገኖቻችን ሞት ባላነሰ ምንድን ነበር ዜናው በተለይ የመንግስት ቃል አቀባይ በሆኑት ሰውዬ በኩል የተሰጠው አስተያየት በጣም የሚያሳዝን እና የሚያስቆጣ ነበረ። ያ የነገረኝ አንድ ነገር ሰውየው በግል ሬድዋን ሁሴን ማለት ነው ካለበት አይዶነ ችግር በተጨማሪ እንደ መንግስት ያንን ቢሮ እንደሚመራ ሰው በጣም የምንድን ነው የህዝብ ግንኙነት ሀሁ ጎሎ ነው ያገኘሁት። እንደዚህ አይነት ትልቅ አገራዊ ፋይዳ ያላቸው በዛ ላይ ደግሞ የሰዎችን የብዙ ሰዎችን ስሜት ሊነኩ የሚችሉ ጉዳዮች ሲመጡ እና ነገሩን በትክክል በእርግጠኝነት የማናውቀው ነገር ሲፈጠር ምን አይነት መልስ ነው መስጠት ያለብን? እንደ መንግስት እንደ አንድ ትልቅ የመንግስት ቢሮ ምን አይነት መልስ በምን አይነት ቃላት ነው መጠቀም ያለብን የሚል የህዝብ ግንኙነት ሀሁ እንደማያውቁ ነው አንዱ የተረዳሁት ነገር። በዛ ቅጽበት እንግዲህ ዜናው መጀመሪያ የወጣው እሑድ ዕለት ጠዋት ነው። በዛው ፍጥነት ነገሩን በእርግጠኝነት መናገር አይቻል ይሆናል። ይሄ ብዙ የሚያስወቅስ ነገር አይደለም፣ ግን እርግጠኛ አይደለሁም፣ እያጣራሁ ነው ብለ የምትገልጽበት መንገድ ግን አድማጮችህን የሚያከብር በዛ አሁን በያዝነው ጉዳይ ደግሞ በዛ አሰቃቂ ሁኔታ የተገደሉትን ሰዎች ኢትዮጵያውያን ባይሆኑ እንኳን የእነሱን ክብር የሚጠብቅ ሰብአዊ ርኅራሄ የሚያሳይ መሆን አለበት። ጤነኛ ህሊና ያለው ሰው የሰዎቹ መሞት ያስደነገጠው ሰው በእኔ ግምት ነገሩን የሚጀምረው ደንግጫለሁ፣ አዝኛ፣ አዝነናል፣ እንደ መንግስት ደንግጠናል፣ ነገሩን ለማጣራት ጥረት እያደረግን ነው፣ መረጃ ያላችሁ ሰዎች ስጡን ብሎ ይጠይቃል እንጂ ይሄ በዛ መንገድ ለሚሄዱ ጥሩ መቀጣጫ ነው ብሎ ሰዎቹ ኢትዮጵያውያን ባይሆኑ እንኳን እንደዚህ አይነት ቃል አይናገርም የትኞቹ መንግስታት ከዛ በኋላ እሱን በመቃወም መግለጫ ያወጡ መንግስታት አሉ አንዳቸውም ጥሩ መቀጣጫ ነው ብለው አልተናገሩ ምክንያቱም ያ በጣም በጣም ሰብአዊነት የሚጎድለው አስተሳሰብና አነጋገር ስለሆነ ምክንያቱም በዚህ ሁኔታ የሚሞቱ ሰዎች ለቋሚው በእነሱ መንገድ እሄዳለሁ ለሚለው ሰው ምን መልእክት እንደሚያስተላልፍ ለማንም ሰው ግልጽ ነው። ነጋሪያ ያስፈልገው እንደዛ አይነት መግለጫ ከመንግስት ዋና ቃለ አቀባይ መምጣቱ በጣም በእውነት ከግድያው ብዙ የማይተናነስ እንትን የሚያናድድ እና ስሜት የሚነካ ነገር ነበር። የመጀመሪያው ቀን እሱ ነው ደረሰ እስቲ አንተ ብዙ የመጀመሪያ ምላሹ ላይ የመጀመሪያውን ቀን እንዴት ነው ያየኸው? እኔ እውነቴን ነው የምልህ አርጋው፣ የኢትዮጵያ መንግስት ለኢትዮጵያ ሕዝብ ምንም አይነት የርህራሄ ስሜት እንደሌለው ነው የተረዳሁት። መንግስት በመጀመሪያ ደረጃ በዛ መንገድ በስደት ለሚሄዱ ሰዎች መቀጣጫ ይሆናል ብሎ የመጀመሪያ የመክፈቻ ኦፕኒንግ መግለጫ የሚሰጥባት እኔ በዓለም ላይ እንደዚህ አይነት አገር ያለ አይመስለኝ። እንደዚህ አይነት መንግስት ያለ አይመስለኝ። የትኛውም አገር መንግስት በመጀመሪያ ለደረሰበት አደጋ ሀዘኑን እና ቁጭቱን ይገልጣል እንጂ አንደኛ፣ ኢትዮጵያውያን መሆናቸውን እስካሁን አላጣራንም፤ ሁለተኛ፣ ኢትዮጵያውያን ቢሆኑ ለዚህ ለተቀማጩ ሰው፣ በህይወት ላለው ሰው በበረሃ መንገድ አሳብሮ ስደት እንዳይሄድ ማስጠንቀቂያ ነው የሚል በጣም ነውረኛ የሆነ አነጋገር ሲነገር ስሰማ ለመጀመሪያ ጊዜ ነው። እውነቱን ለመናገር በምን አይነት ሰዎች እንደምንመራ በምን አይነት ባለስልጣናት እቺ ሀገር እንደምትተዳደር በጣም ግልጽ ያለ ግልጽ ያለ ምስክርነት ነው የሰጡት። የመንግስት ቃል አቀባይ ናቸው የሚባሉት ሰውዬ የመንግስት ቃል ይሁን የእሳቸው ቃል ይሁን ለይተን ባናውቅም አንድ ነው ብለን የመንግስት ቃልና የሳቸው የእሳቸው ቃል አንድ ነው ብለን እንኳን ብንወስደው በምን አይነት አንደኛ በምን አይነት የማስተዋል እና የመረዳት የማወቅ ደረጃ የህዝብ ግንኙነትን ስራ ማለት ነው ሁለተኛ በምን አይነት ግብረገብ ወይም ስነ ምግባር ደረጃ ባሉ ሰዎች እንደምንመራ ነው የሚያሳየው። እውነተኛው ከደረሰው አዘን የበለጠ በጣም ሰው እንዲበሳጭ ሰው እንዲያዘን፣ እንዲያፍር በመንግስትም ላይ ደግሞ እንዲቆጣ ያደረገው ይሄ በጣም በጣም አላግባብ እና ከስርዓት የወጣ ንግግር መሆኑ ነው እና ሌላ ምን እንደሚባል አላውቅም ስል ከዚህ በላይ ምን ማለት እንደሚገባ አላውቅም። እንደውም እዛ ላይ አንዱ ነገር ምንድን ነው የኢትዮጵያ መንግስት ይፋዊ የሆነ የሀዘን መግለጫ ከማውጣቱ በፊት የአሜሪካ መንግስት የሀዘን መግለጫ አውጥቷል ይሄም አንዱ እንደው እንደ ሀገር ሊታፈርበት የሚገባ ነገር ነው ምክንያቱም ልጆቹ የሞቱበት ሀገር እያለ ሌላኛው ሀገር የሀዘን መግለጫ ቀድሞ እስኪያወጣ ድረስ ማመንታት ቀደም ሲል እናንተ ያነሳችሁትንም ነገር የበለጠ አሳዛኝ ነው የሚያደርገው ወደው ቀጣዮቹ የመንግስት እርምጃዎች እንሂድ እንግዲህ የመጀመሪያው የሟቾቹን ማንነት ጉዳይ ለመቀበል መቸገር ነበረ። ከዛ በኋላ ሟቾቹ ኢትዮጵያዊ መሆናቸውን አረጋግጠናል። ከዛም የሀዘን ቀን ለማወጅ የተደረጉ ነገሮች አሉ። ፓርላማው ተሰብስቦ በጉዳዩ ላይ መክሯል። እንደዛ እያለ ቀጠለ። እስኪ ከዛ በኋላ ያለውን ነገርስ እንዴት ነው ያያችሁት? ወዴት አመራ የሚለውን እ እስኪ ፓርላማውን ለአስቸኳይ ስብሰባ ጠርቶ አዋጁን እንዲያውጅ መደረጉ ተገቢ ነገር ነው። እርግጥ ይሄ ዘመን የኢንተርኔት ዘመን ባይሆን በማህበራዊ ድረገጾች በብዙ ባይባል ኢንተርናሽናል ዓለም አቀፍ ሚዲያዎቹም ደጋግመው ነገሩን ባይዘግቡት ኖሮ ለአንድም ቀን የኢትዮጵያ መንግስት የብሔራዊ ሀዘን ያውጅ ነበር ወይ ብዬ መጠየቂያ አይቀርም። ለማንኛውም ግን ብሔራዊ ሐዘን እንዲታወጅ መደረጉ፣ ፓርላማው መሰብሰቡ ተገቢ ነገር አድርጌ ነው የወሰድኩት። የሚያሳዝነው ግን ከእለቱ ምሽት ጀምሮ ከእሑድ ዕለት ምሽት ጀምሮ ከዛ ኋላ ሰኞም ማክሰኞም መንግስት ስለ ሐዘኑ በሚናገርባቸው ዜናዎች በጽሁፍም በቃልም የሚሰጡት ከጀርባ የሚገቡት የፖለቲካ እንትኖች እነዚህ ሰዎች የመንግስት ስልጣን ብትይዝም ሰውነህ ሰው መሆናቸውን የሚገልጹት ይመስለኛል። ቤተሰቦች ገና እየተረዱ ነው። ገና እያወቁ ነው። ህዝቡም በጣም ደንግጧል። አገዳደሉ፣ የደረሰው ነገር በዛ ላይ ደግሞ እየተደራረበ ነው የመጣው በተለይ ከደቡብ አፍሪካ ከየመን ቀጥሎ ነው ይሄ የመጣው እና ሰው ያንን ሁሉ ገና አንደርስታንድ ለማድረግ ለመረዳት እና ትርጉም ለመስጠት እየሞከረ ነው እና በቀላሉ በሆነው ነገር በጣም ደንግጠናል፣ አዝነናል። መንግስት ለቤተሰቦች የሚችለውን ነገር ያደርጋል። መረጃ ስጡን። ፓርላማችንም ሐዘኑን ሐዘኑ የጋራ ስለሆነ አገራዊ ስለሆነ ብሔራዊ ሐዘን ያውጃል ወይም አውጇል ብለህ እዚህ ላይ የምታቆም እንደ ሰው ትከበራለህ እንጂ አትናቅም። እነዚህ ሰዎች ግን ሁለት መስመር ስለ ሐዘን መግለጫው ያወሩና ከዛ በኋላ የልማት ፖሊሲያችን የህገወጥ ደላሎችን ምናምን የሚል በአንድ በኩል ምንድን ነው ብዬ የጠየቅኩት መሰላችሁ እነዚህ መግለጫዎች የሚጽፉት ሰዎች ለቅሶ ቤት ሄደው ለቅሶ ደርሰው ያውቃሉ ወይ? ምናልባት ከሌላ አገር የመጡ ሰዎች ሊሆኑ ይችላሉ። ምክንያቱም ለቅሶ ቤት ሄደህ አንድ የቅርብ ዘመዱን የተረዳ ሰው፣ በድንጋጤ ውስጥ በሀዘን ውስጥ ያለን ሰው ምንድን ነው የምትነግረው? በባህላችን ኤቲኬት አለ፣ ምን እንደምትናገር ነው፣ ምን እንደማትናገር አሁን አንድ ሰው ለምሳሌ ልጁ ከፍጥነት በላይ ሲያሽከረክር መኪናው ተገለበጠ እና ሞተ። ለዛ ሰውዬ ሄደህ የልጅ አሟሟት ለሌሎች በፍጥነት አሽከርካሪዎች ጥሩ ትምህርት ይሰጣል ትለዋለህ። ከዛ በኋላ ከዜናው በኋላ ይከተሉ የነበሩት ማብራሪያዎች ሰዎቹ ምድር ላይ መሬት ላይ ካለው እውነት በጭራሽ በጣም ርቀው የራሳቸው ዓለም ውስጥ የሚኖሩ እንደሆኑ በጣም የሚያሳይ ነው ሆኖ ያገኘሁት ለህዝቡ ላዘነ ለደነገጠ ሰው እንደዛ አይነት ማብራሪያ አስፈላጊ አይደለም ሚዲያው አገሩ ሁሉ የነሱ ነው አመቱን ሙሉ የእነሱ ነው ሲጨቀጭቁን የሚውሉት አመቱን ሙሉ ያልገባው ሰው እኮ ሰላሳ ልጆች በተገደሉበት የሀዘን መግለጫ ውስጥ ስለ ፖሊሲ ብታወራው የበለጠ የሚገባው ምንም ምክንያት የለም ያለት ሊገለጥለት አይችልም። ከዛ በፊት ካልገባው አይገባውም ማለት ነው፣ ያ ሰውዬ ወይም አይፈልገውም ማለት ነው። እና ቅድም እንዳልኩት ነው ግለሰቡ ብቻ ሳይሆኑ በአጠቃላይ የመንግስት የህዝብ ግንኙነት አሰራርና ፍልስፍና ሙያዊም ሰብአዊም ስሜቶች የጎደሉት በጣም ድኩም የሆነ በጣም አሳዛኝ አሰራርና አስተሳሰብ ያለው እንደሆነ ነበር ያየሁት። በኋላ እንደምንመለከተው ደግሞ መቼም ኢህአዴግ በመልካምም ይሁን በመጥፎ አገራዊ ትልቅ አገራዊ ነገሮች ሲኖሩ ማንኛውም መንግስት አነስተኛ የፖለቲካ ጥቅሞችን ለማድረግ ይጠቀማል። እሱ ጥፋት አድርጌ አልመለከተውም። የኢህአዴግ ግን መጠን የለው። ወዲያውኑ ይሄ ሀዘን ህዝቡ ገና ከድንጋጤው ሳይወጣ የጸረ ሽብር ህግ የምንከተለው ትክክል ነው አለ። ልክ በጸረ ሽብር ህጉ የተነሳ ማን ነው አይሲስ ተጎድቶ እንደሚያውቅ። ሁለተኛ ደግሞ ከእሱ አልፎ ደግሞ በዚህ በጣም አሳዛኝ እንትን ውስጥ ተቃዋሚዎችን ለመምታት ከዛ ውስጥ እድሎችን ሲያመቻቹ ከረሙ። እሱ ብቻ ነው የታያቸው። እና አሁን መጨረሻ ላይ እንደምንሰማው እንግዲህ የዚህ ጭዳ ለመደረግ የተወሰነበት ሰማያዊ ፓርቲ ሆኖ አረፈ። ያደመጣችሁ ያላችሁት ዋዜማ የፖድካስት ስርጭትን ነው። ይህ ዝግጅት ዋዜማ ራዲዮ ዶት ኮም ድረገጻችን ላይ ታገኙታላችሁ። አስተያየቶቻችሁን ደግሞ ዋዜማ ራዲዮ አት ጂሜል ዶት ኮም፣ ዋዜማ ራዲዮ አት ጂሜል ዶት ኮም ላይ አድርሱ። መሰናዷችን ይቀጥላል ከዋዜማ ወታደር ወደ አንተ ልመለስ እና ባንተ በኩል እንዴት ነው ያያቸው ከ የመጀመሪያው መግለጫ በኋላ ተከትሎ የመጡትን እስከ አደባባይ ሰልፍ ድረስ የተከሰቱትን ነገሮች እና በህዝቡም ዘንድ ያለው ምላሽ አብረህ እንድታየው በዛው። እኔ በመጀመሪያ ደረጃ ይሄ በየሀገሩ የተበተነው ኢትዮጵያዊ በጣም በጣም በከፍተኛ ሁኔታ ቁጣውንና ሀዘኑን በማህበራዊ ሚዲያ መንገዶች ባይናገር ነው በትዊተር በፌስቡክ ይህንን መረጃ ባይለቀው ኖሮ፣ ሁለተኛ ምዕራባውያን የዜና ማሰራጫ ድርጅቶች ይህንን ዜና ፊት ለፊት ባያመጡት ኖሮ፣ እነ ቢቢሲ እነ ኤንቢሲ የምትላቸው እነ ሲኤንኤን የምትላቸው ይህንን ዜና ባያስቀምጡ ኖሮ፣ ሶስተኛ መንግስታት የኢትዮጵያን መንግስት ቀድሞ አሁን ቅድም አንተ ጠቅሳ የኢትዮጵያ መንግስት አጣራለው እያለ ነው። የአሜሪካ መንግስት በኢትዮጵያውያን ላይ የደረሰውን የአይሲስን ጥቃት እንቃወማለን ብሎ የኢትዮጵያን መንግስት የሚያሳፍር መግለጫ ቀድሞ ያወጣው። እነዚህ ሁሉ ነገሮች ባይደረጉ ኖሮ እኔ የኢትዮጵያ መንግስት የእነዚህ ዜጎች ሞት አሳዝኖት ወይም እንደ መንግስት ያገባኛል በሚል ስሜት አደባባይ ወጥቶ የሀዘን ቀንና የሟቾቹ የሚታሰቡበትን ቀን ያመጣል ብዬ በጭራሽ አድርገም። ለምንድን ነው ብትለይ፣ ከመጀመሪያው መግለጫ ጀምሮ፣ ቅድም ካልነው መግለጫ ጀምሮ የሄዱበት መንገድ አሳፋሪ ነው። የሀዘን ቀን መታወጅ ብቻ አይደለም። ሰላማዊ ሰልፍ የምንጠራለን ተባለ። ሰላማዊ ሰልፉንም ያው በገመዱት መንገድ አንድ በአምስት በሚያደራጇቸው ሰዎች በኩል ጠሩ። የሚገርመው ግን የአገሪቱ ጠቅላይ ሚኒስትር ንግግር ሲያደርጉ፣ የቤተ ክርስቲያኗ ፓትሪያርክ ንግግር ሲያደርጉ፣ ህዝቡ እየጮኸ ንግግራቸውን እንዳይጨርሱ እየጮኸ ተቃውሞ ሲገልጥ ነው የምታየው። ይሄ ምንድን ነው የሚያሳየ ህዝቡ ራሱ መንግስት ያዘጋጀውን ይሄ የሀዘንና ሟቾቹን የማሰቡን የሜሞሪያል ስርዓቱን ከልብ እንዳደለ እንደሚያውቅ ከልብ እንዳደለ እንደሚያውቅ ብቻ ሳይሆን ምን ያህል ህዝቡ እንዳንገፈገፈው ነው የሚያሳ እና፣ እናንተ ናችሁ ያሳረዳችሁን እያለ ፖሊሶቹን በጣም የሚገርም ቋንቋ እየተናገረ ሲቃወም ነው በአይናችን ያየ ነው እና ህዝብን ማታለል፣ ህዝብን ማጭበርበር፣ በጣም በጣም እውነተኛ አለመሆን ነው የምታይባቸው በጣም አርጋው እና ከዚህ ከመዋሸቱም ከማጭበርበሩም ከሌላው በኋላ ዘጊቶ ከመድረሱም የሚገርመኝ ነገር ለህዝቡ አስተሳሰብ እና ለህዝቡ አመለካከት ያላቸውን ንቀትም ነው የሚያሳይ። ስደተኞቹን መውቀስ፣ አገር ለቀው ስለሄዱ ነው፣ ደላሎች ስለያዟቸው ነው፣ ፈረንጃ ሀገር አምሯቸው ነው እያሉ መውቀስ ነውር ነው በባህላችን። ህዝቡ የሚያስበውንና የሚያውቀውን ነገር እውነት ነው ብሎ የሚያስበውንና የሚያውቀውን ነገር መካድና ያንን በውሸት ለመሸፈን መሞከር ማለት ኢንቴሊጀንስህን ኢንሰልት የማድረግ፣ የማሰብ፣ የማውጣት፣ የማውረድ፣ የማሰላሰል ነው እውነቱን ከውሸቱ የመለየት አይደለም። ህዝብ አንድ ሰው እንኳን ይሄንን ስጦታ እና ጸጋ አለን። የትኛውም ሰው እና የኢትዮጵያን ህዝብ ኢንቴሊጀንስ ምን ያህል ኢንሰልት እንደሚያደርጉ ነው። የምታየው አርጋ አዲስ አይደለም። ይሄ ለኛ ግን ይህን ያህል ደግሞ ይወርዳሉ፣ ይህን ያህል ደግሞ ዝቅ ይላሉ ብለን አናስብም። መቼስኛን እነዚህ ሰዎች እነሱ ለራሳቸው ካላቸው ርህራሄ በላይ ሰብአዊና ኢትዮጵያዊ አርገን የምናስባቸው ነው የሚመስለኝ። ምክንያቱም እነሱ አልቆጫቸው፣ እነሱ አልጸጸታቸው። ለእኛ ለኢትዮጵያውያን ግን እውነት እውነቴን ነው ምን በጣም አሳፋሪ ነገር ነው ያደረጉት። እዛው ላይ እንደው መታወስ ያለበት ብዬ አንዱ ይሄ የሀዘን ቀን የማወጁ ነገር በተለይ ከባህር ማዶ ቀደም ሲል መንግስት ከማወጁ በፊት በመደረጉም መንግስት በሀገር ቤት የሀዘን ቀን ሳያውጅ ቢቀር የፖለቲካ ኪሳራም አድርጎ ሊወስደው ይችላል። በዓለም መገናኛ ብዙሃን እንዲህ በስፋት የተነገረን በዜጎች ላይ የደረሰን አደጋም ሀዘን ሳያውጅ ቢቀር የበለጠ አክሳሪ ሆኖ ያገኘውም ይመስለኛል። እንደው ከዛ ባሻገር መስፍንም አንተም እንዳነሳችሁት የዚህ የክስተቱን ትርክት የዚህን አስደንጋጭ ዜናና የዚህን አሳዛኝ ዜና ትርክት መንግስት በሚፈልገው መንገድ ለመቆጣጠርና ትርጉም ፖለቲካዊ ትርጉም ለሱ በሚበጀው መልክ ለማዘጋጀት ያደረገው ጥረት በጣም ብዙ ብዙ መንገድ እንደሄደ ነው የሚያሳየው። ከነዚህ ውስጥም አንዱ ያው የጸረ ሽብር ሕግ ማውጣታችን በጣም ተገቢ ነው፣ አስፈላጊ ነው እሱን ስላወጣን ትቃወሙ የነበራችሁም አሁን ይኸው እያያችሁት ነው። ሁለተኛው ትርክት ደግሞ የስደቱን ሰበብ ምክንያታዊ ለማድረግ የተሄደበት መንገድ ነው። ስደቱ አገራችን በሁለት ድጅት የኢኮኖሚ እድገት እየተመዘገዘገች ዓለም የአፍሪካ አንበሳ ወይም ነብር እያላት ባለበት በዚህ ዘመን ላይ ዜጎቻችን በየበረሃው ላይ እንደዚህ በሚታረዱበት በየስደቱ ላይ በእሳት በሚቃጠሉበት ጊዜ መምጣቱ መንግስት የዚህ የህዝብ ግንኙነት ስራውን እንደው ይሸፍንብኛል ብሎ ከመስጋትም ትርክቱን አቅጣጫ ወደሚፈልገውና በጣም በጣም ወደ ወረደ አሳፋሪ ደረጃ እንዲወስደው ያደረገው ይመስለኛል። ዞሮ ዞሮ በሀገር ቤት ያለው ችግር ነጸብራቅን ነው በባህር ማዶ ያየነው ብዬ ነው የምገምተውና በተለይ በስደት ሰበብ ላይ እንግዲህ እናንተ የምትሰጡት ሀሳብ ካለ ለእናንተም እድሉን እሰጣለሁና እንደው አሁን ወደ ጥሩ ነጥብ እነዚህን ኢትዮጵያውያን ወንድሞቻችንን ሊቢያ የሚባል በረሃ ላይ ያረዳቸው የአይሲስ የሚባባሉ ድርጅት ነው። እሱን ማንም ሰው አይጠራጠርም። እሱን ማንም ሰው ጥያቄ ውስጥ አይጨምርም። ትልቁ ጥያቄ ግን መሆን የሚገባው አርጋው፣ እነዚህ ኢትዮጵያውያን ወንድሞቻችን በምን እዳቸው ነው ሊቢያ የሚባል ጦርነት ላይ ያለ የፈረሰ ሀገር የሄዱት? ሊቢያ የሁለት አመቱ ነው መንግስት ፈርሶ እርስ በእርስ ባለ ጦርነት ውስጥ ያለው ለምንድን ነው ኢትዮጵያውያን እዛ የሄዱት? ብንል መልሱ አጭርና ግልጽ ነው። እነዚህ ሰዎች ችግረኛ ወንድሞቻችን ናቸው። ኑሮ የከበዳቸው የቸገራቸው፣ አብዛኞቹ ደግሞ ወጣቶች ናቸው። እንደምታቀው የሚሰደዱበትን ደግሞ ዋናው ምክንያት እውነት ገንዘብ ለራሳቸው ለማከማቸት አይመስለኝም አገር ቤት ያሉትን እናቶቻቸውን፣ አባቶች፣ ወንድሞቻቸውን፣ ቤተሰባቸውን ለመጦርና ለመርዳት ተስፋ ፍለጋ የሚንከራተቱ በየሀገሩ የተበተነ የኛ ወገን፣ በኛ ሀገሩ የተበተነ የኛ ወጣት ዋናው ምክንያት ይሄ በደብል ዲጂት እየተምዘገዘገ ነው የሚባለው የኢትዮጵያ ኢኮኖሚ ለኢትዮጵያ ወጣቶች ተስፋ መስጠት አለመቻሉ የሚባለው የኢኮኖሚ እድገት በየሰው ህይወት ውስጥ በየሰው ኪስ ውስጥ ገብቶ የሚበላ የሚጠጣ ኑሮ ጥሪት ማፍረት አለመቻሉ ይሄ የሚነገረን ተአምር የሚባለው የኢኮኖሚ ተአምር እውነቴን ነው የምልህ ጉም እንደሆነ ነው ያሳየን። ይሄ ይሄ ሁሉ መከራ በኢትዮጵያ ልጆች ላይ የሚደርሰው እውነት ኢትዮጵያውያን ሀገራቸው ውስጥ የመኖር የመስራት ሀብቴ ማፍራት እድል ቢኖራቸው የዚህ ሁሉ እንግልትና ስደት ስቃይ ሰለባ የሆኑ ነው። ይሄ እውነት እያለ ነው የኢትዮጵያ መንግስት፣ እኔ ቅድም አንተ እንዳልኩ የሰሜን የምስራቅ አፍሪካ አንበሳ ነኝ ተምዘግዛግ የሆነ እድገት አምጥቻለሁ የሚል ሰውን የማያተርፍ እድገት ምንም የሚባል እድገት፣ የሰውን ህይወት የማይለውጥ እድገት ምንም የሚባል እድገት። እና ትክክለኛው የነገሩ እንብርት የነገሩ አንኳር ምንድን ነው? ኢትዮጵያ ውስጥ ያለው ድህነት እና ስራ አጥነት። ይህንን እውነታ ክደው መኖር አይችልም። ይሄ እውነታ ሪያሊቲ ውድ ካምቱ ባይ አርጋ ደረሰ ድህነትን በተመለከተ ሰፋ አድርጎ ሄዶበታል እና እዛ ላይ ብዙ የምመለስበት ነገር የለም። እንደው አንድ በዚህ እንደ አውሮፓውያን አቆጣጠር በሁለት ሺህ አስራ አምስት መጀመሪያ ላይ ወርልድ ባንክ ባወጣው አንድ ሪፖርት ግን ሰላሳ ሰባት ሚሊዮን ኢትዮጵያውያን ድሆች ናቸው ወይም በጣም ለድህነት ተጋላጮች ናቸው ብሎ ያወጣው ሪፖርት ብዙ የሚነግረን ይመስለኛል እና ድህነት አንዱ በጣም ዋናው መሰረታዊ ችግር ነው። የሀገሪቱ ኢኮኖሚ እያደገ ነው። እያደገ በመሆኑ እኔ እስማማለሁኝ፣ ግን ከአገሪቱ የህዝብ ቁጥር እድገት ጋር ፈጽሞ የሚመጣጠን አይደለም። እኔ ፌር ለመሆን ሌላ መንግስትም ቢመጣ የኢትዮጵያን ስደት በአጭር ጊዜ ውስጥ ማቆም የሚቻል መስሎ አይሰማኝም። በጣም ከባድ ነው። የኢኮኖሚያችን ያለበት ሁኔታ በጣም በጣም በጣም መጥፎ ነው። በዛ የተነሳ በህዝብ ቁጥር እድገቱ ደግሞ በሌላ በኩል እያደገ ነው። በጣም ወደ በአመት ወደ ሁለት ነጥብ ስድስት ፐርሰንት ገደማ ያድጋል። ስለዚህ ሁለቱን ማጣጣም በጣም በጣም ከባድ ስራ ነው እና ድህነቱ እንዳለ ነው። ለማንኛውም እኔ ሌሎች ሁለት ተጨማሪ ቁልፍ ምክንያቶች አሉ ብያምናለሁ። ሁለተኛው ለእኔ ምክንያት የአገሪቱ የፖለቲካና የአስተዳደር ሁኔታ ነው። እነዚህ የሚሰደዱት ሰዎች በሙሉ የሚሄዱት በኢኮኖሚያዊ ችግሮች ብቻ አይደለም። ትክክል ትክክል። በጣም አብዛኞቹ ኢትዮጵያ ውስጥ ሊታገሱት የሚችሉት ድህነት ያለባቸው ሰዎች ናቸው ብዬ ነው ማመን። የሚወጡት ግን አንደኛው በፖለቲካና በአስተዳደራዊ ችግር ነው የፖለቲካው የአስተዳደሩ ሁኔታ ሰዎች በአገራቸው ሰርተው እንዲያድሩ የሚፈቅድ የሚያበረታታ አይደለም። ድህነቱና ይሄ የፖለቲካ ቀውሱ ወደ ሶስተኛው ምክንያት ይወስደኛል። ኢትዮጵያ ውስጥ አሁን ለዜጎች ተስፋ የሚሰጥ የኢኮኖሚና የፖለቲካ አስተዳደር የለም። እና የተስፋ መጥፋት እኔ ቁልፍ ነገር አድርጌ ነው። ይሄንን በአንድ ምሳሌ ላስረዳል። ለምሳሌ እዚህ ሊቢያ ላይ ከተገደሉት ወንድሞቻችን መካከል አንዱ የሆነው እያሱ የእሱ ወንድም ሲናገር ሰምታችሁት እንደሆነ ለሁለቱ ልጆች ከሀገር ቤት ከወጡ በኋላ ወደ ዘጠና ሺህ ብር ገደማ እንደከፈለ ተናግሯል። ለደላሎች ልጆቹ ሲወጡ ደግሞ እጃቸው ላይ የተወሰነ ገንዘብ ይዘው መውጣታቸው መቼም አይቀርም። ባዶ እጃቸውን ዝም ብለው ሊነሱ አይችሉም እና በአነስተኛ ግምት በአጠቃላይ እስከ ሁለት መቶ ሺህ ብር ከመቶ ሀምሳ ሺህ እስከ ሁለት መቶ ሺህ ብር አውጥተዋል ወይም ነበራቸው ማለት ነው። እነዚህ ሁለት ወንድሞቻቸው ይሄንን ብር ይዞ በአገሪቱ የሆነ ቦታ ሄዶ ስራ መስራትና መኖር ቤዚክ ኒዶቼን አሟልቼ ቤተሰቤን ረጅቼ መኖር ይችላለሁ የሚል ተስፋና እምነት በአገራቸው እንዴት አጡ? ይሄ እና እሱ ጥፋት አይደለም። አገሪቱ ግን ይሄን ተስፋና እምነት ልትሰጣቸው አልቻለችም ኢትዮጵያ ያንን ያህል ሀብታም ሆና በመቶ በመቶና በሁለት መቶ ሺ ብር ምንም አይነት ስራ የማይሰራባት አገር አይደለችም እኛ የስደተኞቹን አልን እንጂ አሜሪካም አውሮፓም ሰዎች በዚህ በቢዝነስ በጋብቻ ይመጣሉ ሁላችንም እንሰማለን ስንት ነው ብር የሚወጣው ለዛ ጋብቻ ለመፈረም ብቻ ከሶስት መቶ እስከ አራት መቶ ሀምሳ ሺህ ብር ይከፈል። እኔ የስዊድንን ነው የማውቀው በብር ሲሰላ ከሶስት መቶ እስከ አራት መቶ ሀምሳ ሺህ ብር ይከፈላል። ለዛውም የአውሮፕላን ትኬቱን ምኑን ሳይጨምር ማለት ነው። ከዛ ኋላ ሰውየው እዚህ መቶ የሚኖርበትን ኑሮ ፈቃድ እስኪያገኝ ሳይቆጠር ማለት ነው። ለምንድን ነው እነዛ ዜጎች አገራቸው ላይ ይሄን ያህል ገንዘብ አውጥተው እያላቸው ሰርተው መኖርና ማደግ አንችልም የሚል ምንድን ነው ተስፋ እንዲያጡ በሀገራቸው እምነት እንዲያጡ የሆኑት ለምንድን ነው ይሄ ድሃ ስለሆነም ብቻ አይደለም ድሃም ሆኖ ለህዝብ ተስፋና እምነት መስጠት ይቻላል እናድጋለን በጋራ አገራችን ተረዳድተን ከዚህ ውስጥ እንወጣለን ብሎ ተስፋ መስጠት ይቻላል የኢትዮጵያ ፖለቲካ ግን ተስፋ የሚሰጥ አይደለም በየትኛውም አቅጣጫ ለዚህ ዋናው ተጠያቂ ስልጣን ላይ ያለው መንግስት ነው። እሱ ግን ብቻውን ነው ብያለሁ። እንደ ህብረተሰብ እንደ አገርም ቀውስ ውስጥ መሆናችንን የሚያሳይ ነው። ለወጣቶቻችን አንድ መቶ ሀምሳ ሺ ብር እስከ አራት መቶ ሀምሳ ሺ ብር ድረስ ከቤተሰብም ከሌላም ፈላልገው ማግኘት ለሚችሉ ወጣቶቻችን የመሰራትና የማደግ ተስፋና እምነት ካልሰጠናቸው እንደ ህብረተሰብ ትልቅ ትልቅ ትልቅ ቀውስ ውስጥ ነን። በጣም ጥልቅ ቀውስ ውስጥ ነን። አሁን እየወጡ ያሉት እኮ ልጆች በጣም በጣም ድሃ የሆኑት አይደሉም። አንድ ሰው መቶ ሀምሳ ሺህ ብር ማውጣት ከቻለ በጣም ድሃ አይደለም። ድሃ ልንለው እንችላለን ከሌሎቹ ከሀብታሞቹ ጋር አነሳ። ያንን ብር ይዞ የሚሰራባት አገር ከሌለችው እንደ አገር በጣም በጣም ኪሳራ ውስጥ ነን። እንትኑን ምንድን ነው ችግሩን ለአንድ አካል ብቻም ደግሞ ሰተን የምንቀመጥበት አይደለም። እንደ ህብረተሰብ ኪሳራ ውስጥ ነን። እንደ ህብረተሰብ ትልቅ ቀውስ ውስጥ ነን። እነዚህ ልጆች መሰደድ ወደው አይደለም የሄዱት። ለዚህ ነው እነሱን መውቀስ ፈጽሞ የማልቀበለው ምክንያት የሚሆንብኝ አገሪቱ አላመቻቸችላቸውም። ኢትዮጵያ ብቻ አይደለችም ድሃ ብዙ ድሃ ሀገሮች አሉ በዓለም ላይ ሁሉም ግን ዜጋቸው እንደዚህ እንደ ጎርፍ የሚሰደድባቸው አይደለም። ለምንድን ነው እኛ እንደዛ አይሆን ነው? ይሄ እንደ ህብረተሰብ እንደ አገርም ልናስትብበት ልንመካከረበት የሚገባ ነው። እኔ ይህንን የሀዘን ወቅት ዋናው የሶስቱ ቀን ሀዘን ካለቀ በኋላ በእንደዚህ አይነት ምንድን ነው በአርምሞ በጸጥታ በትህትና የሚደረጉ ውይይቶች አገርን ራስን የመፈተን ውይይቶች የሚካሄዱባቸው ቢሆኑ በጣም በጣም ምኞቴ ነበር። እንደዚህ አይነት ነገር ግን በኢህአዴግ አገር ውስጥ መካሄድ አይችልም። ኦፍኮርስ፣ ምንም ሌላ ድምፅ፣ ሌላ ውይይት ማድረግ አይቻልም። አንድ ድምፅ ብቻ የሚሰማበት በጣም አስቀያሚ አገር ነው የሚፈልጉት እነሱ። እና በዚህ የሀዘን የመተባበር እኩል የመቁሰል ስሜት ውስጥ ሆነን በግልጽ መነጋገር ብሶታችንን ማውጣት እንችል ነበረ። ተስፋና እምነት የምትሰጥ ሀገር አላፈራንም አልፈቀርም። አንድ ነገር እዚህ ላይ መጨመር እችላለሁ። አር ጥሩ ቀጥል። እኔ ያው መስፍን ከጠቀሳቸው ነገሮች ግን በጣም ልናተኩር የሚገባው ነገር የአስተዳደርና የአመራር ችግር የሚለው ላይ ምክንያቱም ለሰው ተስፋ የመስጠትና አገርም ሆነ ሰርተህ ተሻሽለህ ወደፊት መሄድ ትችላለህ የማለት ኃላፊነት የአንድ መንግስት ኃላፊነት ነው። የአንድ የፖለቲካ መዋቅር ኃላፊነት ነው። ያን ማድረግ ኢትዮጵያ ውስጥ ለምን አልተቻለም ብለን ብንጠይቅ ማለት ነው። ይህን ጥያቄ ብንጠይቅ ወጣቶች አሁን ሁለት መቶ ሺህ ብር ከሰው ሰብስበው ይዘው ወደ ውጪ ለመሰደድ የሚነሱ ወጣቶች ኢትዮጵያ ውስጥ ያንን ገንዘብ እንስራበት ቢሉ ለምሳሌ ንግድ እንስራ ቢሉ ቦታ ያገኛሉ? ቦታ ሄደህ ለማግኘት መንግስት ምን ያህል እድል ነው የሚሰጠው? ምን ያህል ሙስና አለ? የባለስልጣን ዘመድ ካልሆንክ ወይም የኢህአዴግ ፓርቲ አባል ካልሆንክ ንግድ መስራት ይቻላል ወይ? ማትረፍ ይቻላል ወይ? እንደ ልብ መውጣት መግባት ይቻላል ወይ? የሚለውን ይሄ አንዱ ችግር ነው። ሌላ እኔ የሚገርመኝ ነገር አለ። አሁን ሁላችሁም ታውቃላችሁ። በመንግስቱ ኃይለ ማርያም ጊዜ በጣም ከባድ ነገር ምን ነበረ? ፓስፖርት ማግኘት ነበር። ፓስፖርት ማውጣት በጣም ከባድ ነበር። ለምን ብንል ስርዓቱ በጣም አምባገነናዊ ነው። ሁለተኛ ወጣቱ አገር ጥሎ እንዳይሄድ የማይገበተብ የቢሮክራሲ ገመድ አልነበረም እንደምታውቁት። ለምን እንደዚህ ሆነ ብንል አንዱ መንግስት ወጣቱን ለብዙ እንግልት ይፈልገው ነበረ ከብሔራዊ ውትድርና ጀምሮ ማለት እንችላለን። በሌላ በኩል ግን የመንግስት ስደት፣ የህዝብ ከሀገር መፍለስ ኖርማል ነው ብሎ የሚያስብ መንግስት አልነበር። እንደውም ችግር ነው ብሎ የሚያስብ መንግስት እንደሆነ ነው የሚያሳየው። ሰው እንዳይወጣ ይሄን ሁሉ በር የሚዘጋ መንግስት የአመለካከት ኦሪየንቴሽኑ መውጣት መፍትሄ አይደለም ብሎ የሚያስብ እንደሆነ ነው የሚያሳየው። በዚህ መንግስት ጊዜ እኮ ለመጀመሪያ ጊዜ ሰዎች በሂዩማን ትራፊከርስ በደላሎች እንደ ከብት እንዲታገዱ እና እንዲሸጡ ይሄንን በአደባባይ ፈቅዶ ለረጅም ጊዜ ያለምንም ህጋዊ ቁጥጥር፣ ያለምንም ፖሊሲ፣ ያለምንም ማማከር እንዲጋዝ እኮ ሲያደርግ መንግስት ምንም እኮ ተናግሮ አያውቅም። ምክንያቱም ለዚህ መንግስት ወንበሩንና የተደላደለበትን አልጋ አትናገር አትንካ እንጂ አገር ጥለህ መሄድ መፍትሄ ነው ባይዘወይ። ይሄንን እኮ ለዜጎቹ ብቻ አይደለም ለፖለቲካ ተቃዋሚዎቹም እኮ የሚሰጠው ትልቁ ነገር አገር ጥላችሁ ሂዱ ነው። መንገዱን ጨርቅ ያርግላችሁ የሚል መንግስት እኮ ነው። እንግዲህ የሰሞኑን ክስተት አስመልክተን ከባልደረቦቼ መስፍን ነጋሽ እና ደረሰ ጌታቸው ጋር ያደረግነው ውይይት ነው ያደመጣችሁት። ሌሎች ብዙ ሊባሉ የሚገባቸው ነገሮች አሉ። የቀረውን ደግሞ በሌላ ዝግጅት እንመለስበታለን። ፕሮግራማችንን ስላደመጣችሁ እናመሰግናለን። አጠቃላይ የዋዜማ መሰናዶዎችን ለማድመጥ በማህበራዊ ገጾች በፌስቡክ እና በትዊተር ላይ ዋዜማ ራዲዮ ብላችሁ ፈልጉን። እንደዚሁም በድረ ገጻችን ዋዜማ ራዲዮ ዶት ኮም ልታገኙን ትችላላችሁ አለበለዚያም ደግሞ በሳውንድ ክላውድ እና በዩቲዩብ ላይ ዋዜማ ራዲዮ ብላችሁ ዋዜማ ራዲዮ ብላችሁ ብትፈልጉን ከዚህ ቀደም የተላለፉ በርካታ ፕሮግራሞቻችንን ማግኘት ትችላላችሁ። የሚኖራችሁን ማናቸውም አስተያየቶች wazemaradio@gmail.com wazemaradio@gmail.com ላይ ልትጽፉልን ትችላላችሁ። እንግዲህ እስካሁን ፕሮግራማችንን በማድመጥ አብራችሁን ስለቆያችሁ እናመሰግናለን። መሰግናለን የነቱ የፕሮግራሙ አዘጋጅ አርጋዋሽ የነበርኩኝ። እስከ ሳምንት ደህና ቆዩ።